መጽሐፈ ዕዝራ ምዕራፍ ሁለት የባቢሎንም ንጉሥ ናቡከደነፆር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ እየከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከንህሚያ፣ ከሰራያ፣ ከራዕሊያ፣ ከመርዶክዮስ፣ ከበላሳን፣ ከመሴፋር፣ ከበጉዋይ፣ ከሬሁም፣ ከበዓና ጋር መጡ። የእስራኤልም ሕዝብ ሰዎች ቍጥር ይህ ነው። የፋሮስ ልጆች ሁለት ሺህ መቶ ሰባ ሁለት የሳፋጥያስ ልጆች ሦስት መቶ ሰባ ሁለት የኤራ ልጆች ሰባት መቶ ሰባ አምስት ከኢየሱና ከኢዮአብ ልጆች የሆኑ የፋሐት ሞዓብ ልጆች ሁለት ሺህ ስምንት መቶ ዐሥራ ሁለት የኤላም ልጆች ሺህ ሁለት መቶ አምሳ አራት የዛጦ ልጆች ዘጠኝ መቶ አርባ አምስት፣ የዘካይ ልጆች ሰባት መቶ ስድሳ፣ የባኒ ልጆች ስድስት መቶ አርባ ሁለት፣ የቤባይ ልጆች ስድስት መቶ ሃያ ሦስት፣ የአዝጋድ ልጆች ሺህ ሁለት መቶ ሃያ ሁለት፣ የአዶኒቃም ልጆች ስድስት መቶ ስድሳ ስድስት፣ የበጉዋይ ልጆች ሁለት ሺህ አምሳ ስድስት፣ የአዲን ልጆች አራት መቶ አምሳ አራት ከሕዝቅያስ ወገን የአጤር ልጆች ዘጠና ስምንት የቤሳይ ልጆች ሦስት መቶ ሀያ ሦስት የዮራ ልጆች መቶ ዐሥራ ሁለት የሐሱም ልጆች ሁለት መቶ ሀያ ሦስት የጋቤር ልጆች ዘጠና አምስት የቤተልሔም ልጆች መቶ ሀያ ሦስት የነጦፋ ሰዎች አምሳ ስድስት የአናቶት ሰዎች መቶ ሀያ ስምንት የአዝሞት ልጆች አርባ ሁለት የቂርያትይዓሪምና የከፊራ የብኤሮትም ልጆች ሰባት መቶ አርባ ሦስት የራማና የጌባ ልጆች ስድስት መቶ ሀያ አንድ የማክማስ ሰዎች መቶ ሀያ ሁለት የቤትልና የጋይ ሰዎች ሁለት መቶ ሀያ ሦስት የናባው ልጆች አምሳ ሁለት የመጌብስ ልጆች መቶ አምሳ ስድስት የሁለተኛውም ኤላም ልጆች ሺህ ሁለት መቶ አምሳ አራት የካሪም ልጆች ሦስት መቶ ሀያ የሎድና የሃዲድ የአኖም ልጆች ሰባት መቶ ሀያ አምስት የኢያሪኮ ልጆች ሦስት መቶ አርባ አምስት የሴናአ ልጆች ሦስት ሺህ ስድስት መቶ ሠላሳ ካህናቱ ከኢያሱ ወገን የዮዳኤ ልጆች ዘጠኝ መቶ ሰባ ሦስት የኢሜር ልጆች ሺህ አምሳ ሁለት የፋስኮር ልጆች ሺህ ሁለት መቶ አርባ ሰባት የካሪም ልጆች ሺህ አሥራ ሰባት ሌዋውያኑ ከሆዳይዋ ወገን የኢያሱና የቀድምኤል ልጆች ሰባ አራት መዘምራኑ የአሳፍ ልጆች መቶ ሀያ ስምንት የበረኞች ልጆች የሰሎም ልጆች፣ የአጤር ልጆች፣ የጤልሞን ልጆች፣ የአቁብ ልጆች፣ የሐጢጣ ልጆች፣ የሶባይ ልጆች ሁሉ መቶ ሠላሳ ዘጠኝ። ናታኒም የሲሃ ልጆች የሐሱፋ ልጆች የጠብዓት ልጆች የኪራስ ልጆች የሲአ ልጆች የፋዶን ልጆች የልባና ልጆች የአጋባ ልጆች የአቆብ ልጆች የአጋብ ልጆች የሰምላይ ልጆች የሐናን ልጆች የጌዴል ልጆች የጋሐር ልጆች የራያ ልጆች የራአሶን ልጆች የኔቆዳ ልጆች የጋሴም ልጆች የኦዛ ልጆች የፋሲሃ ልጆች፣ የቤሳይ ልጆች፣ የአስና ልጆች፣ የምዑናዋውያን ልጆች፣ የንፍሳሲም ልጆች፣ የበቅቡቅ ልጆች፣ የሐቁፋ ልጆች፣ የሐርሁር ልጆች፣ የበስሎት ልጆች፣ የምሂዳ ልጆች፣ የሐርሳ ልጆች፣ የበርቆስ ልጆች፣ የሲሳራ ልጆች፣ የቲማ ልጆች፣ የንስያ ልጆች፣ የሐጢፋ ልጆች የሰለሞንም ባሪያዎች ልጆች የሶጣይ ልጆች፣ የሶፌሬት ልጆች፣ የፍሩዳ ልጆች፣ የየዕላ ልጆች፣ የደርቆን ልጆች፣ የጌዴል ልጆች፣ የሰፍጥያስ ልጆች፣ የሐጢል ልጆች፣ የፈኪራት ልጆች፣ የሐፂቦይም ልጆች፣ የአሚ ልጆች። እነዚህ ናታኒም ሁሉና የሰለሞን ባሪያዎች ልጆች ሦስት መቶ ዘጠና ሁለት ነበሩ። ከቴልሜላ፣ ከቴላሬሳ፣ ከክሩብ ከአዳን ከኢሜር የወጡ እነዚህ ነበሩ። ነገር ግን የአባቶቻቸውን ቤቶች እና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። የዳላያ ልጆች፣ የጦቢያ ልጆች፣ የኔቆዳ ልጆች ስድስት መቶ ሀምሳ ሁለት ነበሩ። ከካህናቱም ልጆች የአብያ ልጆች፣ የአቆስ ልጆች፣ ከገለአዳዊው ከበርዘሊ ልጆች ሚስት ያገባ በስሙም የተጠራ የበርዘሊ ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፤ ከክህነትም ተከለከሉ። ሐቴርሰታም በኦሪምና በቱሚም የሚፈርድ ካህን እስኪነሣ ድረስ ከቅዱሰ ቅዱሳን አትበሉም አላቸው። ሰባት ሺህ ሦስት መቶ ሠላሳ ሰባት ከነበሩ ከሎሌዎቻቸውና ከገረዶቻቸው ሌላ ጉባኤ ሁሉ አርባ ሁለት ሺህ ሦስት መቶ ስድሳ ነበሩ። ሁለት መቶም ወንዶችና ሴቶች መዘምራን ነበሯቸው። ፈረሶቻቸውም ሰባት መቶ ሠላሳ ስድስት በቅሎቻቸውም ሁለት መቶ አርባ አምስት ግመሎቻቸውም አራት መቶ ሠላሳ አምስት አህዮቻቸውም ስድስት ሺህ ሰባት መቶ ሀያ ነበሩ በኢየሩሳሌምም ወዳለው ወደ እግዚአብሔር ቤት በመጡ ጊዜ ከአባቶች ቤቶች አለቆች አያሌዎች ለእግዚአብሔር ቤት በስፍራው ይሠራ ዘንድ በፈቃዳቸው ሰጡ ስድሳ አንድ ሺህም የወርቅ ዳሪክ አምስት ሺህም ምናን ብር አንድ መቶም የካህናት ልብስ እንደ ችሎታቸው ወደ ሥራው ቤተ መዛግብት አቀረቡ። ካህናቱና ሌዋውያኑ ከሕዝቡም አያሌዎች መዘምራኑና በረኞቹም ናታኒምም በከተሞቻቸው እስራኤልም ሁሉ በከተሞቻቸው ተቀመጡ።